የአሜሪካ ድምጽ ነው በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ አርብ ህዳር 21 2016 ዓ.ም ዝግጅታችን ጀመረ በደላንታ የሆስፒታል አውቶ

ከከተማው ነዋሪዎች አንዱን ነው የሰማችሁት። የሌሎች ሰዎችም አስተያየቶች የተካተቱበት ዘገባ በአብይ ርዕሳችን ይቀርባል። የሰላም ሚኒስትር በተለያዩ ክልሎች የተስፋፉ ግጭቶች አሰራሩን እየተገዳደሩበት እንደሆነ ገልጿል። እነዚህና ሌሎች ዘገባዎች የተካተቱበት መሰናዷችን እነሆ ጀምሯል። ሰላም፣ ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የምቆየው ስመኝሽ የቆየነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል

ለዜናው እንግዱ ወልዴ እዚህ አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁን ቆዩ፣ እኛም አብረናችሁ እናመሻለን። አሁን በቅድሚያ ለዋና ዋና የዓለም ዜናው ወደ እንግዱ

በድጋሚ እንደምናመሻችሁ እስራኤልና ሐማስ እንደ ገና ውጊያ ጀምረዋል። ባይደን የአንጎላውን ፕሬዝዳንት ተቀብለው አነጋገሩ። እንዲሁም በስርቆት የተከሰሱት የኒውዮርክ ተወካይ ጆርጅ ሳንቶስ ከአሜሪካ ምክር ቤት አባልነት ተወገዱ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። እስራኤልና ሐማስ ከሰባት ቀናት እፎይታ በኋላ ዛሬ ማለዳ እንደ ገና ውጊያ ቀጥለዋል።

የእስራኤል መከላከያ ኃይል እንደሚለው ውጊያው የቀጠለው ሐማስ የተኩስ ማቆም ስምምነቱን በመጣስ ሮኬት መተኮሱን ተከትሎ ነው። ከጋዛ የተወነጨፈውን ሮኬት የእስራኤል መከላከያ ማክሸፉን በኤክስ ማህበራዊ መድረክ ላይ አስታውቋል። በሐማስ የሚተዳደረውና በጋዛ የሚገኘው የጤና ሚኒስቴር በዛሬ ማለዳው ጥቃት ቢያንስ 32 ሰዎች እንደሞቱ አስታውቋል። በሮኬት

ጥቃት ሐማስ ወዲያውኑ ኃላፊነት እንዳልወሰደም ታውቋል። ለሰባት ቀናት ያህል የተደረገው የተኩስ ማቆም በሐማስ በተወሰዱ ታጋቾችና በእስራኤል ታስረው በነበሩ ፍልስጤማውያን መካከል ልውውጥ እንዲኖር አስችሎ ነበር። ይህ በእንዲህ እንዳለ በአካባቢው የሚገኙት የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከእስራኤሉ ፕሬዝደንት አይሳቅ ሄርዞግ ጋር ቴላቪቭ ላይ ተገናኝተዋል።

ማቆሙ ውጤት እያመጣ እንደነበርና አሜሪካ እንዲቀጥል እንደምትሻ ብሊንከን ለሄርዞግ እንደነገሯቸው ተዘግቧል። ብሊንከን በመቀጠልም ከፍልስጤም ራስ ገዝ ፕሬዚደንት ከሆኑት ማህሙድ አባስ ጋር ራማላ ላይ ተገናኝተዋል። በዌስት ባንክ የሚገኙ ፍልስጤማውያን ደህንነትና ነጻነት የሚሻሻልበትን ሁኔታ ላይ መነጋገራቸውን የአሜሪካው የውጭ ጉዳይ ሚኒስትር አስታውቋል።

ብሊንከን በመቀጠል ወደ ተባበሩት አረብ ኤሚሬትስ ታቅንተዋል። በዱባይ በሚካሄደው የአየር ንብረት ጉባኤ ላይ በመሳተፍ ላይ ከሚገኙት የአረብ ሀገራት መሪዎች ላይ ጋር በጋዛ ላይ እንደሚነጋገሩም ታውቋል። የአየር ንብረት ለውጥ ባስከተለው ችግር ላይ ለመነጋገር የዓለም ሀገራት መሪዎች ዱባይ ላይ ዛሬ ተሰባስበዋል። መካከለኛው ምስራቅ ይህን የተመድ ጉባኤ ስታዘጋጅ በተከታታይ ለሁለተኛ ጊዜ ሲሆን ተሳታፊ አገራቱ የዓለም ሙቀት መጨመርን

ክፍለ ዘመኑ ከመገባደዱ በፊት ለመግታት አንዳች ስምምነት ላይ እንደሚደርሱ ተስፋ ተጥሏል። ለ13 ቀናት በሚካሄደውና ኮፕ 28 ተብሎ በሚጠራው በዚህ ጉባኤ ላይ 130 የሚሆነው የአገራት መሪዎች ንግግር እንደሚያደርጉ ሲጠበቅ በዓለም ከሚመነጨው የካርቦን መጠን የ44 በመቶውን ድርሻ የያዙት የአሜሪካ እና የቻይና መሪዎች በጉባኤው ላይ አልተገኙም። ጆ ባይደን እና ሺ ጂንፒንግ ምክትሎቻቸውን እንደላኩ ታውቋል። በጉባኤው ላይ ንግግር

የሚያደርጉት አብዛኞቹ መሪዎች የአየር ንብረት ለውጥ ባስከተላቸው ጎርፍ፣ ከባድ ዝናብና ከፍተኛ ሙቀት ምክንያት አገሮቻቸው ከፍተኛ ችግር ላይ እየወደቁ ናቸው። የእስራኤሉ ፕሬዝደንት አይሳቅ ሄርዞግ ዛሬ ንግግር ያደርጋሉ ተብሎ የተጠበቀና በጋዛው ጦርነት ምክንያት በጉባኤው ላይ ውጥረት ሊከሰት ይችላል ተብሎ የተጠበቀ ቢሆንም ፕሬዝደንቱ ንግግር ሳያደርጉ እንደወጡ የተመድ የአየር ንብረት ቢሮ ባለሥልጣናት አስታውቀዋል።

የኔቶ ዋና ጸሐፊ ጄንስ ስቶልተንበርግ ለአሶሴትድ ፕሬስ እንደተናገሩት ግጭቶች የአየር ንብረት ለውጥን ለመዋጋት የሚደረገውን ጥረት እንዳስተጓጎሉና የአየር ንብረት ለውጡ በተራው ደግሞ በፍልሰትና የተፈጥሮ ሀብቶችን ለመጠቀም በሚደረግ ፉክክር ምክንያት ግጭት እንዲከሰት እያደረገ መሆኑን ተናግረዋል።

ፕሬዚደንት ጆ ባይደን የአንጎላውን ፕሬዚደንት ዥዋል ሎሬንሶ በትናንትና ሁለት በዋይት ሀውስ ተቀብለው አነጋግረዋል። ውይይታቸው በአብዛኛው የተኮረው ከአሜሪካ በሚሰጠው የአንድ ቢሊዮን ዶላር ወጪ የሚገነባውና በነዳጅ ሀብት የበለጸገችውን አገር ወደቦች ከአህጉሪቱ ማዕከላዊ ክፍሎች ጋር በሚያገናኘው የባቡር መንገድ ጉዳይ ላይ መሆኑ ተነግሯል። የዋይት ሀውሱ ስነ ስርዓት በሁለት በመካሄድ ላይ ያሉ ጦርነቶች የአስተዳደራቸውን በርካታ ጊዜ በመውሰድ ላይ ያሉ ባለበት ወቅትም

ለአፍሪካ ትኩረት እንደሚሰጡ ያመላከተ መሆኑን የአሶሼትድ ፕሬስ ዘገባ አመልክቷል። የዋይት ሀውስ ጉብኝቱ በዡዋ ሎሬንሶ አስተዳደር ዘመን አንጎላ ከቻይናና ሩሲያ ላይ ፊቷን አዙራ የአሜሪካ አጋር በመሆን የአቋም ለውጥ ባደረገችበት ወቅት እየተካሄደ ነው ተብሏል። ባይደን በዚህ ዓመት አፍሪካን እንደሚጎበኙ ቃል ገብተው የነበረ ቢሆንም ጉብኝቱ ላይካሄድ እንደሚችል በመነገር ላይ ነው።

ከፍተኛ ባለሥልጣኖቻቸው ግን በያዝነው የፈረንጆች ዓመት ወደ አፍሪካ በርካታ ጉብኝቶችን አድርገዋል። የሁለቱ መሪዎች በዋይት ሀውስ መገናኘት በታሪካዊ ወቅት የተደረገ መሆኑን ባይደን ተናግረው አሜሪካ በአፍሪካም ሆነ በአንጎላ ላይ ትኩረቷን እንደጣለች ገልጸዋል። ሎሬንሶ በበኩላቸው አገራቸው ከአሜሪካ ጋር በኢኮኖሚ እና በጸጥታ ጉዳዮች ላይ ያላትን ግንኙነት ማጠናከር እንደምትሻ ተናግረዋል።

አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በዛምቢያ በአንድ ማዕድን ጉድጓድ ላይ በተፈጠረ አደጋ ከ30 በላይ ሰዎች በጉድጓድ ውስጥ ሳይጠመዱ እንደማይቀር ባለሥልጣናት ተናግረዋል። ባህላዊና በሕገ ወጥ መንገድ መዳብ በማውጣት ላይ የነበሩ ያሏቸው ከ30 በላይ የሚሆኑ ሰዎች በተከሰተው ናዳ ውስጥ ተጠምደው እንደሚገኙ የአገር ውስጥ ጉዳይ ሚኒስትሩ አስታውቀዋል።

ቺንጎላ በተሰኘውና ከመዲናዋ ሉሳካ 400 ኪሎ ሜትር በሚርቀው ስፍራ ላይ የደረሰውን አደጋ እንደሚመረምር የአገሪቱ የማዕድን ሚኒስቴር አስታውቋል። ዛምቢያ በዓለም ከፍተኛ የመዳብ አምራጭ አገር መካከል አንዷ ስትሆን፣ አደጋው የደረሰበት ቺንጎላ ክልል ደግሞ የመዳብ ክምችት እንደሚገኝበት ታውቋል። በጊኒ ቢሳው በብሔራዊ ዘቡና በፕሬዝዳንታዊ ጥበቃ ኃይሉ መካከል በመዲናዋ ቢሳው የተኩስ ልውውጥ መካሄዱን ተከትሎ

የአገሪቱ የመከላከያ ሰራዊት ነገሮችን በቁጥጥር ስር ማድረጉን አስታውቋል። ትናንት ሌሊት እና ዛሬ ጠዋትም በመዲናዋ የተኩስ ድምፅ ይሰማ እንደነበር የኤኤፍፒ ዘገባ አመልክቷል። ያለመረጋጋት በሚስተዋልባት ትንሿ የምዕራብ አፍሪካዊቷ አገር ያለውን ፖለቲካዊ ያለመረጋጋት ያመለከተ ነው ተብሏል። የብሔራዊ ዘቡ አዛዥ በቁጥጥር ስር መዋላቸውን አሊያም እጅ መስጠታቸውን ተከትሎ የተኩስ ልውውጡ መቆሙንና ጸጥታ መስፈኑን ሰራዊቷ አስታውቋል።

ሰራዊቱ ለመገናኛ ብዙኃን በላከ ፎቶ የብሔራዊ ዘቡ አዛዥ ደም በነካ ልብሳቸው ሆኖ በግልጽ መኪና ላይ ተጭነው ተስተውለዋል። የብሔራዊ ዘቡ አባላት ሁለት የታሰሩ የመንግስት ባለሥልጣናትን ለማስለቀቅ በሚል የፖሊስ ሕንፃዎችን ሲወሩና ባለሥልጣናቱን ይዘው ሲሄዱ የተኩስ ልውውጡ እንደ ተከሰተ ታውቋል። ሁለቱ ባለስልጣናት በኋላ ላይ መገኘታቸውን ሰራዊቱ አስታውቋል። ፕሬዚዳንቱ በሚገኙበት አካባቢ ያሉ ሕንፃዎች ጥበቃው መጠናከሩም ተዘግበዋል።

በመጨረሻም በአሜሪካ ምክር ቤት ሪፐብሊካን ፓርቲው የኒውዮርክ ተወካይ የሆኑት ጆርጅ ሳንቶስ ከደጋፊዎቻቸው ከሰበሰቡትና የምርጫ ዘመቻ ላይ ከሚውል ገንዘብ ላይ ሰርቀዋል የሚል ክስ መመስረቱን ተከትሎ ምክር ቤቱ ዛሬ በሰጠው ድምፅ ከአባልነት ተወግደዋል። በምክር ቤቱ ታሪክ በድምፅ ውሳኔ ከአባልነት የተወገዱ ስድስተኛ ሰው ሆነዋል። ምክር ቤቱ 311 ለ114 በሆነ ድምፅ

ውሳኔ ላይ መድረሱ ታውቋል። አንድን አባል ለማስወገድ የምክር ቤቱ ሁለት ሶስተኛ ድምፅ እንደሚያስፈልግም ታውቋል። ሳንቶስ የፌዴራሉን ሕግ መጣሳቸውን የምክር ቤቱ የሥነ ምግባር ኮሚቴ ጠንከር ያለ ሪፖርት ማቅረቡ ለውሳኔው አስተዋጽኦ አድርጓል ተብሏል። ውሳኔውን የሚደግፈው ድምፅ እያየለ መምጣቱን የተገነዘቡት ሳንቶስ ኮታቸውን አውልቀው ትከሻቸው ላይ ጣል በማድረግ ውሳኔውን የተቃወሙ ወግ አጥባቂ የምክር ቤት ጓዶቻቸውን እጅ ጨብጠው

ምክር ቤቱን ለቀው ወጥተዋል። ክብራትና ክብራን ለምሽቱ የያዝነው ዜና በዚሁ ተጠቃለዋል። ለቀሪ ፕሮግራሞች ወደ ስመኞች

እንግዱን ለዓለም ዜናዎቹ እጅግ አድርጌ ያመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት

ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ህዳር 21 2016 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በምስልና ድምፅ ቅንበር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድኅረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። በድጋሚ ለማስታወስ ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም መከታተል ትችላላችሁ።

አሁን ወደ ቀዳሚው የአብይ ርዕስ ዘገባ እንለፍ። በአማራ ክልል በደቡብ ወሎ ዞን ደላንታ ወረዳ የወገል ጤና

ከተማ መግቢያ ላይ ትላንት ሐሙስ አመሻሹን በተተኮሰ ከባድ መሳሪያ አምስት ሰዎች እንደተገደሉ የአይን ማኞች ለአሜሪካ ድምጽ ተናግረዋል። በተመሳሳይ በሰሜን ወሎ ዞን በላስታና ሀብሩ ወረዳዎች ላይ በተተኮሰ ከባድ መሳሪያ በንጹሐን ላይ የሞትና የአካል ጉዳት መድረሱን ነዋሪዎች ገልጸዋል። በሌላ በኩል በዚሁ በሰሜን ወሎ ዞን ባለፈው ኅዳር 16 ቀን 2016 ዓ ም በሀብሩ ወረዳ ጋቲራ ጊዮርጊስ ቤተክርስቲያን አካባቢ

ቢ በወደቀ ከባድ መሳሪያ ጥይት ጸበል እየተጸበሉና ና ሃይማኖታዊ አገልግሎት እየሰጡ የነበሩ ምዕመናንና አገልጋዮች ከባድና ቀላል ጉዳት እንደደረሰባቸው የገዳሙ አበምኔት ለአሜሪካ ድምጽ ገልጸዋል። የሰሜን ወሎ ዞን የመንግስት ኮሚኒኬሽን መምሪያ አካባቢው በኮማንድ ፖስት ስር ስለሆነ ተፈጸሙ ስለተባሉ ጥቃቶች መምሪያው

መግለጽ እንደማይችል ጠቅሶ ኮማንድ ፖስቱ ግን ሁኔታውን ገምግሞ ወደፊት መግለጫ ሊሰጥ እንደሚችል አመልክቷል። መስፍን አራጌ ዝርዝራለሁ።

በአማራ ክልል በደቡብ ወሎ ዞን ደላንታ ወረዳ የወገል ጤና ከተማ መግቢያ ላይ ትናንት ሐሙስ 11 ሰዓት ገደማ በተተኮሰ ከባድ መሳሪያ አምስት ሰዎች እንደተገደሉ የዓይን እማኞች ነን ያሉ ለአሜሪካ ድምፅ ተናግረዋል። በጥቃቱ ከደሴ ከተማ መድኃኒት ይዞ በመጓዝ ላይ የነበረ የደላንታ ወረዳ የመጀመሪያ ደረጃ ሆስፒታል አምቡላንስ ሙሉ በሙሉ ሲቃጠል አሽከርካሪውና የሆስፒታሉ የላብራቶሪ ቴክኒሽያን እንደተገደሉ እማኞቹ ገልጸዋል። የክልሉ ጤና ቢሮ ደሴ ከተማ ላይ ባዘጋጀ መጀመሪያ ሩብ ዓመት የስራ ግምገማ ላይ ተሳትፈው በአምቡላንስ

አምቡላንስ ወደ ወገል ጤና እየተመለሱ የነበሩት የሆስፒታሉ ስራ አስኪያጅ ከፍተኛ ጉዳት እንደደረሰባቸው ለደህንነታቸው ስለሚሰጉ ስማቸው እንዲጠቀስ ያልፈለጉ አስተያየት ሰጪ ገልጸዋል። እየዞረች ነበር እና እያየናት ነው ከሰማይና ምናምን ስትዞር ስትጮህ ምናምን ሰው እያያት ነው። ከዛ በጣም ይሰማል ድምፁ እና በኋላ በጣም አንዴ ብቻ

ቅበ ሲል ከተማ ዚ ብራሱ በጣም ድንግድቅ ያለ ጣለት ጣለት ጣለች ሲሉም ሰው ሲወጣ አምቡላንሱ ነው የተመታው። የንግድ ግን ምናምን ሲባል እዛ ስንሄድ ያው ሰውም እንዳለ ጥልቅልቅ ስንልዋል መግቢያ መውጫ ምናምን ራሱ የሚለው ከዛ የቁስለኞቹን ወደ ሆስፒታል ይዞ ምናምን ተብሎ እነሱን አስገባናቸው። ከተማዋ ፋኖ ነበረ አለ ፋኖ፣ አሁን ግን ብዙ የለም፣ አንዳንድ ነው የሚታየው። እና ትናንት ወዲያ ምናምን ጀምሮ የለም። ከጥቃቱ አስቀድሞ ለሁለት ቀናት በአካባቢው ድሮን ሲያንዣብብ እንደነበረ

የገለጹት በተመሳሳይ ምክንያት ስማቸው እንዳይጠቀስ የጠየቁ ሌላ አስተያየት ሰጪ ከሆስፒታሉ ሰራተኞች በተጨማሪ በጥቃቱ ሰዓት የመኖሪያ ቤት ሲያሰሩና ግንባታ ሲያከናውኑ የነበሩ ሶስት ሰዎችም እንደተገደሉ ተናግረዋል። ዱሮውን እዚያው ከከተማው አምቡላንስ

መድኃኒት ጭና እየመጣች ከደሴ ከተማው ልትገባ ስትል ነው የጣለችው። ያው እየረደደች ነው፣ ያው ሰዎች እየተሳቡ ነው የሚወጡት። ያው ሙተዋል። ሰው ከሸሹት አምቡላንሶች ያልሸሸች ይቺ ነበረች። ያለች የደላንታ ወረዳ የመጀመሪያ ደረጃ ሆስፒታል ነበር፣ አልሄደችም ነበር። መድኃኒት ጭና ከደሴ እየመጣች ነበረና አንድ ሁለት ቀን ያው ሲዞር ነበረና ይኸው ድሮኑ ከከተማው መግቢያ አካባቢ ላይ መታ። ያው እያረደደ ነው፣ ሰዎች ያው ሙተዋል። በዚያው በአቅራቢ አካባቢ ደግሞ በመንገዱ ዳር ቤት የሚሰሩ ነበር። ያው ሆስፒታል ላይ አሁን ርብርብ እያረገ ነው። ሰው በደህንነት

ጉዳት ምክንያት ስሜ አይገለጽ ያሉ ሌላው የደላንታ የመጀመሪያ ደረጃ ሆስፒታል ባልደረባ የሆስፒታሉን ስራ አስኪያጅና በጥቃቱ የተጎዱ ሶስት ሰዎች በሆስፒታሉ ሕክምና እንደተደረገላቸው ጠቅሰዋል። ለጊዜው ያው ሆስፒታል ውስጥ መድኃኒት ስላልነበረ ለጊዜው እንዲሄድ ታዘው ከደሴ ገዝተው እየመጡ እንዳለ ከተማው ሊገቡ ሲሉ ነው አምቡላንሱ ተቀጠለ። አየር ተጥሎ ነው ከላይ ፍንዳታውን ሰምተ ነው አረኛ ድሮ ነው ነው የሚለው ሰው የሞቱ እስከ ባለሙያዎቹ አምስት አካባቢ ነው የሚባለው እርግጠኛ ያለው ያልወጧሉ እዛው ላይ የተቃጠሉት ባለሙያውና ሹፌሩ ማለት ነው የቆሰሉት

አገልግሎት ያገኙት በግምት ሶስት ናቸው ነው ያዩት። በተመሳሳይ ዜና በሰሜን ወሎ ዞን ላስታ ወረዳ ብልብላ ቂርቆስ ቀበሌ ጃሮ ገበያ የተባለው አካባቢ ከትላንት በስቲያ ረቡዕ ህዳር 19 ቀን 2016 ዓ ም ከረፋዱ አራት ሰዓት ገደማ በድሮን ተፈጸመ በተባለ ጥቃት በንጹሐን ነዋሪዎች ላይ ሞትና የአካል ጉዳት እንደደረሰ በጥቃቱ ወቅት በአካባቢው የነበሩና ድምፃቸው እንዲቀየር ስማቸውም እንዳይጠቀስ የጠየቁ አንድ አስተያየት ሰጪ ተናግረዋል። ብልብላ ቂርቆስ ወደ አያ በሚወስደው መንገድ ላይ

ሰዎች ጀሮ ገበያ አካባቢ ላይ የገበያ ቀን ስለነበረ ሰው የአካባቢ ህብረተሰብ የተጎዱ ሰዎችን ለማገዝ በነበሩበት ሰዓት ላይ በእነሱ ላይ በገበያ ቦታ ላይ ድጋሚ ጥቃት በማድረስ ከሰላሳ ና ከአርባ በላይ የምንጽን ሰዎች የተጎዱ ላሊበላ ና አካባቢው በስጋት ላይ ነው ያለው። ምክንያቱም በሁለቱም ወገድ ላይ አሁን ሁሉም ገብተው ጥቃት የመሰንዘረትን ስለሚያካሂዱ በሁለቱም ወገድ ላይ ስጋት ነው። በጥቃቱ የቤተሰባቸው አባል ጭምር ጉዳት እንደደረሰበት የገለጹ ና ማንነታቸው ቢገለጽ ችግር ሊያጋጥማቸው እንደሚችል የሰጉ የአይና ከተማ ነዋሪ አካባቢው በመከላከያ ኃይል ና በፋኖ

ታጣቂዎች መካከል ተከታታይ የተኩስ ልውጥ እንደሚካሄድበት አስረድተዋል። አብዛኞቹ ተጎጂዎች ሴቶች እንደሆኑ አስተያየት ሰጪው ጨምረው ገልጸዋል። ወደ ከተማው የሚገባውን የፋኑ አካላት አገኘሁ ብሎ የድሮን ጥቃት ነው የተፈጸመው። እጊ አልተካሄደም። እናትና ሙታን አብዛኛው ሴቶች ናቸው። ዝሞ ገበሬ ነው አብዛኛው ያለቀ ህብረተሰብ፣ ንጹህ ነው። ግን አብዛኛው ጊዜ ግን የንጹህ ሴቶች ናቸው፣ እናቶች ናቸው። በመኪና ሲያልፉ ከሌና ጀብት ከሌና ጀብት እያሉ ፈነዳ ይሮጡ እዚያው ከሚያነሱ ላይ ሁለተኛ ጥሩ ነው የተጎድ ያልታወቀ ዝም ብሎ እያገ

ያገኝ የቀበለው ይኖራል። ጥቃቱ የተፈጸመበት ጃሮ ገበያን ጨምሮ የወረዳው ከተማ አይና በፋኖ ታጣቂዎች ስር እንደሆነ ነዋሪዎች ሲገልጹ፣ የቀበሌው የመንግስት አመራሮች አካባቢውን ለቀው በመውጣታቸው እነሱን አግኝቶ ለመጠየቅ አልተቻለም። የአካባቢው ጤና ጣቢያም አገልግሎቱን መስጠት ከማይችልበት ደረጃ ላይ መድረሱንና የጤና ባለሙያዎችም ከተቋሙ ውጭ በራሳቸው ጥረት ለመስራት እየሞከሩ እንደሆነ የአይና ከተማ ነዋሪው ገልጸዋል። የጤና ባለሙያዎች ጠቅለው ቁስለኛውን ይዘው ወደ በረሃ ገብተዋል። ትንሽ

እየወጣ ሆነ። በአይና ጤና ጣቢያ የሚሰሩ ባለሙያዎች ከአካባቢው በመውጣታቸው በጥቃቱ የሞቱትንና ጉዳት የደረሰባቸውን ሰዎች ቁጥር ከጤና ተቋማት ለማረጋገጥም አልተቻለም። በቅርቡ በደሴ ከተማ በተካሄደው የክልሉ ጤና ቢሮ የሦስት ወራት የሥራ ግምገማ ላይ የተገኙት የአማራ ብልጽግና ጽህፈት ቤት የህዝብ ግንኙነትና የፖለቲካ ዘርፍ ኃላፊ ዶክተር ዘሪሁን ፍቅሩ ግጭቱ ከተቀሰቀሰበት ካለፈው ዓመት ሐምሌ ወር አጋማሽ ጀምሮ የከፋ ሰብአዊና ቁሳዊ ጉዳት መድረሱን ገ

በርካታ ተቋማቶች ወድመዋል። የበርካታ ሰዎች ህይወት ጠፍቷል። በርካታ ሀብት በርካታ ኢንቨስትመንት ወድመዋል። በብዙ አካባቢዎች

ሰላማዊ እንቅስቃሴ የተገታ ስለሆነ የንግድ እንቅስቃሴው በጣም በብዛት ተጎድቷል። የክልሉ ርዕሰ መስተዳደር አቶ አረጋ ከበደ ደግሞ በአሁኑ ወቅት በክልሉ አንጻራዊ ሰላም እንዳለ መግለጻቸውን የአማራ ሚዲያ ኮርፖሬሽን ከትናንት በስቲያ ዘግቦ ነበር። ይሁን እንጂ በተለያዩ አካባቢዎች የተኩስ ልውውጡ እንደቀጠለ ለአሜሪካ ድምፅ አስተያየታቸውን የሰጡ ግለሰቦች ተናግረዋል። ግጭት እንደነበረባቸው በምንጮቹ ከተጠቀሱት የሰሜን ወሎ ዞን አካባቢዎች አንዱ በሀብሮ ወረዳ የሚ

የሚገኘው ጋቴራ ጊዮርጊስ የጸበል አካባቢ ነው። ህዳር 16 ቀን 2016 ዓ ም ተተኮሰ በተባለ የከባድ መሳሪያ በጸበልተኞችና አገልግሎት ሲሰጡ በነበሩ ሰዎች ላይ ጉዳት እንደደረሰ የገዳሙ አበምኔት ቆሞስ መልአከ ፀሐይ አባ አረጋዊ ለአሜሪካ ድምፅ ተናግረዋል።

አስራ ሁለት ሰዓት ተኮ ጀምሮ በአስራ ስድስት ኪዳነ ምህረት ደርስ ተመጣጥሮ የተላከመ የሚመስለው ሁለቱ ነው የተደቀቀው። ዘጠኝ ያው ከፍተኛ ጉዳ ደርሶባቸዋል። እንደውም ያው ዥም ምርጊስታ ላይ አንችልም በማለት ወደ ደሴም ወደ ወልዳም ሪፈረት የጻፈላቸው አሉ። እንደገና ደግሞ አንድ ከነጋ የነበረው ስብከተ ወንጌሉ እዚያው መድረክ እንዳለ ስንጣሪው እግሩን መጦታል። እሱም ያው ታክሞ ጭባልበሰ ነው። አንዱ ዳቆን ደግሞ ፊቱን፣ ጀርባውን፣ አንገቱን ስምን መጦታል። ያው የሚተዳደረውም ያው በጸበሩ ነው፣ በህዝቡ ነበረ ቦታው በዚህ ምክንያት አሁ

አንድም ሰው የለበት። የሰሜን ወሎ ዞን መንግስት ኮሚኒኬሽን መምሪያ ኃላፊ ዲያቆን ተፈራ ሰይፉ አካባቢው በኮማንድ ፖስት ስር ስለሆነ በብልብላ ቂርቆስም ሆነ በጋቲራ ጊዮርጊስ አካባቢ ደረሰ ስለተባለው ጥቃት መምሪያው መግለጫ መስጠት አይችልም ብለዋል። ኮማንድ ፖስቱ ግን ሁኔታውን ገምግሞ ወደፊት መግለጫ ሊሰጥ እንደሚችል አመልክተዋል። ስለደረሰው ጉዳት ግን በኮማንድ ፖስቱ በኩል እስካሁን የተሰጠ ማስተባበያም ሆነ ማረጋገጫ የለም። የኢትዮጵያ ሰብአዊ መብቶች ኮሚሽን በድሮን ጥቃትና በቤት ለቤት አሰሳ በአማራ ክልል ውስጥ

ውስጥ ተፈጸመ ያለውን ግድያ አውግዞ ሪፖርት ያወጣው ባለፈው ጥቅምት ወር መገባደጃ ላይ ነበር። የተባበሩት መንግስታት ድርጅት የሰብአዊ መብቶች ማስተባበሪያ ቢሮ ዩኤን ኦቻ ቃል አቀባዩን ሴፍ ማጋንጎን ጠቅሰው ባለፈው ህዳር 7 ቀን 2016 ዓ ም ባወጣው ዘገባ በአማራ ክልልና በሌሎች የአገሪቱ ክፍሎች የዘፈቀደ እስራትና ሌሎችም የሰብአዊ መብቶች ጥሰቶች እንደቀጠሉ መሆናቸውን ጠቅሶ በጽኑ እንደሚያሳስበው አመልክቶ ነበር። ለአሜሪካ ድምፅ ለተጠናቀረው ዘገባ

መስፍን አራጌ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ስርጭታችንን ነው። ቀደም ሲል የአብይር ዘገባውን ያዳመጣችሁት። አሁን የትንታኔው መጽሔት ይቀጥላል።

በአማራ ክልል የተስፋፋው ግጭት አሁን ያለበት ደረጃ ላይ ደረሰው ለግጭት የሚዳርጉ ችግሮች በአፋጣኝ ባለመፈታታቸው ነው ሲል የሰላም ሚኒስትር ገለጸ። ሚኒስትሩ የሩብ ዓመት አፈጻጸሙን ዛሬ አርብ ለተወካዮች ምክር ቤት ባቀረበበት ወቅት በአማራና በኦሮሚያ ክልሎች ያሉ ግጭቶች ስራውን እየተገዳደሩበት እንደሆነ አመልክቷል። ከሪፖርቱ በኋላ የምክር ቤቱ አባላት ላነሷቸው ጥያቄዎች ሚኒስቴር መስሪያ ቤቱ ኃላፊዎች መልስ በሚሰጡበት ወቅት የብዙሃን መገናኛ

ዎች እንዲወጡ ተደርጓል። ሆኖም የሰላም ሚኒስትር ዴታ አቶ ታዬ ደንደዓ ከጋዜጠኞቹ ጋር በነበራቸው አጭር ቆይታ ሚኒስትሩ በአማራ ክልል ግጭት ሊያስከትል የሚችል ሁኔታ በመኖሩ እልባት እንዲሰጠው ቅድመ ማስጠንቀቂያ አቅርቦ እንደነበር ተናግረዋል። ኬኔዲ አባተ ተጨማሪ አለው

የሰላም ሚኒስቴር ያለፉትን ሶስት ወራት አፈጻጸሙን ዛሬ ህዳር 21 ቀን 2016 ዓመተ ምህረት ለሕዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት በኢትዮጵያ ያሉ ግጭቶች የሚፈቱባቸውን መንገዶች ለማፈላለግ በተለያዩ ክልሎች የሕዝብ ውይይቶችንና መሰል ተግባራትን እያከናወነ መሆኑን ገልጿል። ይሁን እንጂ ለስራው እንቅፋት የሆኑ በርካታ ተግዳሮቶች መኖራቸውን ሪፖርቱን ባቀረቡበት ወቅት የገለጹት የሚኒስቴሩ የስትራቴጂክ ስራ አመራር ዳይሬክተር ጀኔራል አቶ

ዱኛ በቀለ በኦሮሚያና በአማራ ክልሎች ያሉ ግጭቶች ዋነኞቹ መሆናቸውንም ጠቅሰዋል። ቀድሞ መከላከል የተቻለ ግጭት ወደ ሀያ አንድ ናቸው። ወደ 65 በመቶ የሚሆነው ደግሞ ፈጣን ምላሽ ያገኙ ናቸው። ሌሎቹ ግን በተለይም ሸኔ፣ ፋኖ የተለያዩ አካባቢዎች ላይ ባሉ ግጭቶች እነኛ ችግሮችን ለመፍታት

ያልገደባቸው እንደሆነ በደንብ ማየት ይቻላል። በኦሮሚያ ክልል በአንድ አካባቢ የታጠቁ ኃይሎች ጥቃትና አደጋ መፈጸምና በአማራ ክልል ያለው የትጥቅ ግጭት ለሰላም ግንባታ ሂደት ዋና ተግዳራቱ እንደሆነ በደንብ ማየት ተችሏል።

ሪፖርቱን ተከትሎ የቋሚ ኮሚቴው አባላት እንዲሁም ጉዳዩ ይመለከተናል ያሉ የሃይማኖት ተቋማት፣ የሀገር ሽማግሌዎች መማክርት፣ እንዲሁም የሲቪክ ማህበራት ተወካዮች ለሰላም ሚኒስቴር የተለያዩ ጥያቄዎችን አስተዋል። ከጥያቄዎቹም መካከል የሚከተሉት ይገኛሉ። ኢትዮጵያ ውስጥ የሚነሱ ግጭቶች በተለይ አሁን አማራ ክልል ያለው ኦሮሚያ አንዳንድ አካባቢዎች ያለው ጉዳይ ከግጭትም አልፎ ወደ ኢንተርናል አርምድ ኮንፍሊክት ከዛም ሲያልፍ

በኢንተርናሽናል በአብሳላ ሴኪሪቲ ዲፊኒሽን መሰረት ወደ ሲቪሏን ወደሚመስል ነገር የሚሄዱ ነገሮች ናቸው የሚመስሉት ማለት ነው ና ስለዚህ፣ የእነዚህ ሩት ኮዝ ለመፍታት ምን የተሰሩ ስራዎች አሉ? ኦሮሚያ እና ሶማሌ ላይ የነበረውን ደብድ ህዝብ ለህዝብ ሚነቱን ለማጠናከር እንደ አማራ ና እንደ ኦሮሚያ ክልል የተሰራ ፕላትፎርም ካለ የአካዳችን ነገር ካለ

ወይብራራ ንጹሐን እየተመወጡ እየታገጡ ገንዘብ እየተጠየቀባቸው የህዝብ መንቀሳቀስ መብት ተገድቦ መንገዶች ተዘግተው የህዝብ አገልግሎት ሰጪ ተቋማት የተዘጉባቸው አካባቢዎች አሉ። ችግሩን ለመፍታት ምን ተሰራል? የአማራ ክልል ላይ የተፈጠረው ግጭት አመላካች የሆኑ ነገሮች ቀድሞ አልነበሩም ወይ? እነዚህ ግጭት አመላካች ሊሆኑ የሚችሉና ቀድሞ ይነሱ የነበሩ ጥያቄዎችን ቀድሞ ለይቶ ከሚመለከተው አካል ጋር

መስራት ያልተቻለበት እና ግጭቱ ከፋ ደረጃ ላይ ሳይደርስ መቀርበስ ያልተቻለበት ምክንያት ምንድን ነው? ማብራሪያ የሚሰጠ

ጥያቄዎቹ ከቀረቡ በኋላ ቋሚ ኮሚቴው የመገናኛ ብዙሃን ከአዳራሹ እንዲወጡ በማድረጉ ምክንያት ለጥያቄዎቹ የተሰጠውን ምላሽ ማወቅ አልቻልንም። ሆኖም የሰላም ሚኒስትር ዴታ አቶ ታዬ ደንደአ ከጋዜጠኞች ጋር ባደረጉት አጭር ቆይታ በአማራ ክልል ያለው ግጭት ከመከሰቱ አስቀድሞ ሚኒስቴር መስሪያ ቤቱ ግጭትን ለመከላከል ምን ሰራ በሚል ለተነሳላቸው ጥያቄ ምላሽ ሰጥተዋል። እኛ ብቻ ሳንሆን አማራ ክልል ላይ አሁን ያጋጥመው

ምክር ቤቱ ጭምር ሄዶ ህዝብን ባነጋገረበት ጊዜ እንደዚህ አይነት አዝማሚያዎች መኖራቸው ቀደም ብሎ ተለይቶ ነበረ። ግን ደግሞ ችግሮቹን ከመፍታት አኳያ፣ አፋጣኝ ምላሽ ከመስጠት አኳያ የሚመለከታቸው አካላት የፍጥነት ችግር፣ የቅንጅት ችግር ስለሚታይ

በዚህ ደረጃ ደርሷል፣ የሚል እምነት ነው በእኛ በኩል ያለን። እንደ ሰላም ሚኒስቴር እኛ ግጭቶችን ከማመላከት ባሻገር በራሳችን ለእኛ ተጠሪ ሆኖ ያንን በቀጥታ ሄዶ እንዲያስቀር እንዲያስቆም የምናዘው አካል የለንም።

አሁንም ችግሮች በሰላም መፈታት እንዳለባቸው ያነሱት ሚኒስትር ዴታው በኦሮሚያ ክልል ያለውን ግጭት በሰላም ለመፍታት የተጀመረው ጥረትም መቀጠል እንዳለበት ተናግረዋል። የሰላም ሚኒስቴር በኢትዮጵያ ላሉ ግጭቶች መሰረታዊ ምክንያቶች ናቸው ያላቸውን ጉዳዮች ለይቶ ለመፍትሔው እየጣረ እንደሚገኝም አቶ ታዬ ከጋዜጠኞች ጥቂት ጥያቄዎችን ተቀብለው ምላሽ በሰጡበት ወቅት አስረድተዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።

ወደ ተከታዩ ዘገባ ስናልፍ በየአመቱ ኅዳር 21 ቀን በርዕሰ ገዳማት ወአድባራት አክሱም ጽዮን ቤተ ክርስቲያን የሚከበረው የጽዮን ማርያም በዓል ከአራት ዓመታት መታጎል በኋላ ለመጀመሪያ ጊዜ

በመቶ ሺዎች የሚቆጠሩ ምዕመናን በተገኙበት ዛሬ ተከብሮ ውሏል። ከአመታት መስተጓጎል በኋላ በዓሉን ማክበር የቻል ነው ሰላም በመስፈኑ ነው ያሉት የክብረ በዓሉ ተሳታፊዎች የሰላም ይዞታው እንዲጠናከር ጠይቀዋል። በዛሬው የበዓል አከባበር ላይ ከልዩ ልዩ የኢትዮጵያ አካባቢዎች የመጡ የአክሱም ጽዮን ተሳላሚዎች ታድመዋል። በዓሉን አከባበር የተከታተለው ሙልጌታ ጽበሀት ተከታዩን ዘገባ ልኳል።

በሰሜን ኢትዮጵያው ጦርነት ምክንያት ለሶስት ዓመታት ሳይከበር ተስተጓጉሎ የቆየው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በየአመቱ ኅዳር 21 ቀን የሚከበረው የታቦቶ ጽዮንና የቅድስት ድንግል ማርያም ክብረ በዓል በርዕሰ አድባራት ወገዳማት አክሱም ጽዮን ማርያም ቤተ ክርስቲያን በዛሬው እለት በድምቀት ተከብረውሏል። ከትግራይ ክልልና ከሌሎች የኢትዮጵያ አካባቢዎች የመጡ

በመቶ ሺዎች የሚቆጠሩ የአክሱም ጽዮን ተሳላሚ አገልጋዮች እና ምእመናን በክብረ በዓሉ ተገኝተዋል። አቶ ታደሰ ወልደ ገብርኤል የተባሉ ተሳላሚ ምእመን ከአሁን በፊት በየአመቱ ወደ አክሱም ጽዮን እየተጓዙ በዓሉን ሲያከብሩ እንደነበር አውስተው ጦርነቱ ከተጀመረ በኋላ ግን ለሶስት አመታት ለማክበር ሳይችሉ እንደቆዩ ተናግረዋል። ዘንድሮ ሰላም በመስፈኑ በሚናፍቁት አመታዊ የንግስ በዓል ላይ ለመታደም እንደበቁ አቶ ታደሰ ይገልጻሉ። ችግር ባለ ጊዜ አልመጣሁ

እንደ ድሮው ነው። አሁን በጣም ደስ ይላል። ህዝቡ እንደምታየው ነው። ያ ትልቁ ቤተ ክርስቲያን እዛ አለ፣ እዛም ዙሪ ያለው በጣም ነው ደስ ያለኝ በእውነት፣ እግዚአብሔር ይመስገን፣ እዚህ ያደረሰኝ ለማለት ነው። ሰላም ከሌለማ እንዴት ብለ። ሰላሙ እንደዚህ ይቀጥል፣ በእውነት ይህንን የመሰለ ሰላም

እግዚአብሔር እንደ ቸርነቱ እንኳን ይህንን አመጣለንና በዚሁ ቢቀጥል ደስ ይለናል። በየአመቱ እንመጣለን ማለት ነው። ከሶማሌ ክልል ጅግጅጋ ከተማ በክብረ በዓሉ ላይ ለመሳተፍ ለመጀመሪያ ጊዜ እንደመጡ የነገሩን አቶ ሲሳይ እሸቴ የተባሉ የአክሱም ጽዮን ተሳላሚ ምእመን፣ በበኩላቸውም የጽዮን ማርያም በዓል ከዓመታት በኋላ ደምቆ በማየታቸው

እንዳስደሰታቸው ገልጸውልናል። ከትላንት ጀምሮ ይኸው ደምቆ በጥሩ ሁኔታ ና ያገኝ ነው። እግዚአብሔር መስገና ሰላሙም ጥሩ ነው። ፍቅር ከሁሉ ጋር ፍቅር ከሁሉ ከዓለም ህዝብ ጋር ስለፍቅር ማሰብ አለብን። ተባብሮ በፍቅር እንዳይደገም

ከዚህ በፊት የነበሩት እንዳይደገም መበርታት ነው ያለበት ህዝብ። ሜሮን ገብረ መድህን የተባለች ወጣትም በክብረ በዓሉ ላይ ለመታደም በመቻሏ የተሰማትን አጋርተናለች። ያው መጀመሪያ ትንሽ ፈርተን ነበር ከደህንነት አንጻርም ያው ያለውን ነገር ግን ስንመጣ ሁሉም ነገር ሰላም ነው። ደስ ይላል። ሁሉ ጥሩ ነው። ድባቡም እንደ በፊቱ እየተመለሰ ነው ያለው ብዬ አስባለሁ። ደስ ይላል። የነበረው ነገር የሚያስከፋ ነበር። ያ ሁሉ ነገር ደግሞ አልፎ እግዚአብሔር ይመስገን ዛሬ ይሄንን በማየታችን ደስተኛ ነን። እግዚአብሔር አገራችንን

ሰላም ያድርግልን። በቃችሁ ይበለን ነው።

በዚሁ በጽዮን ማርያም ክብረ በዓል የተገኙት የትግራይ ክልል ጊዜ አስተዳደር ፕሬዚደንት ጌታቸው ረዳም፣ የጽዮን በዓል የዓመት በዓላት ሁሉ ራስ ነው፣ የእምነቱ ተከታዮች ብቻ ሳይሆኑ የሌላም እምነት አማኞች የሚገኙበት ታላቅ በዓል ነው ሲሉ ክብረ በዓሉን አወድሰዋል። የአክሱም ከተማ ከነበረችበት አስከፊ ድባብ ወጥታ ብዙዎች ለአክብረው በዓል እንደተሰበሰቡባት የገለጹት አቶ ጌታቸው ይህ የመነቃቃት ስሜት ሊቀጥል ይገባል ብለዋል። ከሶስት ዓመታት በፊት በዚች ቀን በአክሱም ከተማ በኤርትራ ኃይሎች

ተፈጽሟል፣ ያሉትን በደል በንግግራቸው ያወሱት አቶ ጌታቸው ፍትሕ እንዲረጋገጥም እንታገላለን ሲሉ ለህግ ተጠያቂነት እንደሚሰራ አመልክተዋል። አዴታት አቦታት ኣሓትን ኣሕዋትን ኣብ መዓልቲ ኣውደ ዓመቶም፣ እናቶችን አባቶችን፣ እህቶችንና ወንድሞችን በአውደ ዓመታቸው ቀን ከቤታቸው እያወጡ ረሽነዋቸዋል። በቤት በበረሃ በመንገድ ላይ ላይና በየቦታው ሁሉ እየተከተሉ በገዛ አገራቸው በጅምላ ጨፍጭፈዋቸዋል።

ይህም ግፍና በደል በዚህ ዓለም ትግርኛ የሚናገር ሰው እስካለ ድረስ

ለትውልድ ትውልድ እየተዘከረ የሚኖር እና የማይረሳ ታሪክ ነው። አንረሳውን ብቻ ሳይሆን ወንጀለኞች ለፍርድ እስኪቀርቡ ከቶም አንተኛም። በአክሱም ከተማ ከሶስት ዓመታት በፊት በኤርትራ ኃይሎች እንደተፈጸመ የሚነገረው የበደል ክስ መንግስቱ ሲያስተባብል ቆይቷል። የመብት ተሟጓቹ አምኒስቲ ኢንተርናሽናል ግን በከተማዋ በመቶዎች የሚቆጠሩ ሰላማውያን በኤርትራ ኃይሎች እንደተገደሉ ገልጾ ነበር። አቶ ጌታቸው ረዳ አያይዘውም በአሁኑ ጊዜ በክልሉ አሉ ያሏቸውን ኢኮኖሚያዊ ማህበራዊና

ጸጥታዊ ችግሮች በንግግራቸው አትተዋል። ወጣቶች ተስፋተው ወደ ስደት እየሄዱ ናቸው፣ በረሃብም ሰዎች እየሞቱ ናቸው ያሉት አቶ ጌታቸው የጸጥታና ፍትህ መጓደሎችም በአሳሳቢ ደረጃ ላይ እንደሚገኙ ሳይገልጹ አላለፉም። የትግራይ ሕዝብ እንደገባበት ከገለጹት የህልውና ፈተና ለመውጣትም የፖለቲካ አመራሩ ላይ ማስተካከያ ብለው የጠሩትን ለውጥ በቅርብ ጊዜያት ሊካሄድ እንደሚችል ጠቁመዋል። አመርሽነትና ስራይ

በአመራራችን ውስጥ የታየውን ድቀት ለማስተካከል እየተሰራ ነው። ሕዝባችን የገጠመውን የህልውና ፈተና ለማለፍ የጀመርነው የእርማቱ ሂደት አንድነታችንን በሚያጠናክርና ኃይላችን በማይበትን መንገድ በአፋጣኝ ፈጽመን ሙሉ መንፈሳችንንና አቅማችንን የሕዝባችንን ፍላጎት ወደ መፍታትና የወገናችንን ጥቅም በማረጋገጥ ላይ ተረባርበን እንሰራለን።

በኦርቶዶክሳውያን ክርስቲያኖች ዘንድ በየአመቱ ህዳር 21 ቀን በድምቀት የሚከበረው በዓል በርካታ ታሪካዊና መንፈሳዊ ዳራዎች ያሉት ሲሆን ንግሥተ ሰባ ከእስራኤሉ ንጉሥ ሰለሞን የወለደችው ቀዳማዊ ምኒልክ ታቦተ ጽዮንን ከካህናት ጋር ይዞ አክሱም የደረሰበት፣ የታቦተ ጽዮን ክብር በጣዖት ላይ የተገለጸበት፣ ነገሥታቱ አብርሃና ጽብሃም ለመጀመሪያ ጊዜ ያነጹት ባለ አስራ ሁለት ክፍል የጽዮን ቤተ መቅደስ የተከበረበት የሚሉት ተጠቃሾቹ ናቸው። በየአመቱ በአክሱም

የተገኙ አመታዊ የበዓሉ አከባበርን የሚመሩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክም የሆኑ የቅዱስ ሲነዶሱ ብፅዋን ሊቃነ ጳጳሳት በዛሬው ክብረ በዓል ላይ አልተገኙም። ለአሜሪካ ድምጽ ሙልጌታ አጽባሃም አክሱም

የአሜሪካ ድምጽ ነው እየተከታተላችሁት ያላችሁት። ወደ ተከታዩ ዘገባ ደግሞ እናልፋለን። ሶማሊያ ሀገሪቱን ወደ ከፍተኛ ረሃብ አፋፍ ከዳረገው ከታሪካዊው ድርቅ ካገገመች ስድስት ወራት በኋላ የተለያዩ የሀገሪቱ አካባቢዎች በከባድ ዝናብና ጎርፍ መመታታቸው ድንጋጤን የፈጠረ ሌላ የአየር ንብረት ቀውስ እንዲከሰት ማድረጉን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ወይም ኦቻ አስታውቋል። ደረጃ ደስታ ያቀርበዋል።

ከፍተኛው ከባድ ዝናብ ከጀመረበት ከጥቅምት ወር ጀምሮ ወደ ሁለት ሚሊዮን የሚጠጉ ሰዎች በተከታታይ በጣለው ከባድ ዝናብ በድንገተኛ የወንዞቹ ውሃ ሙላትና ጎርፍ የተጎዱ ሲሆን ሰባት መቶ ሀምሳ ሺህ ሰዎች ከቤት ንብረታቸው ተፈናቅለዋል። በአብዛኛው በደቡብ ምዕራብ ጋልሙድ፣ ፑንትላንድ፣ ሂርሻበሌ፣ ባናዲር እና የጁባላንድ ግዛቶች የሚገኙ ወደ አንድ መቶ የሚጠጉ ሰዎች ደግሞ ሕይወታቸውን አጥተዋል።

በሶማሊያ የተባበሩት መንግስታት ዋና ጸሐፊ ምክትልና ልዩ ተወካይ የሆኑት የሰብዓዊ እርዳታ አስተባባሪ ሚስተር ጆርጅ ኮንዌይ ተደጋጋሚ የአየር ንብረት መዛባት መስፋፋት፣ የጸጥታ ችግር እንዲሁም የተንሰራፉ ደህንነት ሶማሊያን ህዝብ ለከፋ አደጋ ዳርጓቸዋል ብለዋል። ኮንዌይ አያይዘውም የሰብዓዊ እርዳታ ተቋማት በጣም አስቸጋሪ በሆኑ ሁኔታዎች ውስጥ ከባለሥልጣኖችና ማኅበረሰቦች ጋር በቅርበት እየሰሩ መሆናቸውን አበረታታለሁ በማለት አክለዋል።

በኤልኒኖና በህንድ ውቅያኖስ ባለው የአየር ንብረት ሁኔታ ሞቃታማነት ተባብሶ እየጣለ ያለው ከባድ ዝናብና ጎርፍ እስከ ታህሳስ ወር ድረስ ቢያንስ 15 ሚሊዮን ሄክታር የእርሻ መሬት ያጥለቀልቃል ተብሎ ይጠበቃል። በሺዎች የሚቆጠሩ ሰዎች ከገበያና ና አቅርቦቶች ተነጥለዋል ወይም በሌሎች መንደሮች ውስጥ ተቆርጠው ቀርተዋል። መንገዶች፣ ድልድዮችና አውሮፕላን ማረፊያዎች ላይ ከፍተኛ ጉዳት ደርሷል።

በአንዳንድ አካባቢዎች ሆስፒታሎች፣ ትምህርት ቤቶችና ሌሎች አስፈላጊ መገልገያዎች ተዘግተዋል። የኮሌራ ስጋትም ጨምረዋል። አደጋው በጣም አሳዛኝ ነው ያሉት የሶማሊያ መንግስታዊ ያልሆኑ ድርጅቶች ስብስብ ዳይሬክተር ወይዘሮ ኒሞ ሀሰን ጎርፉ አፋጣኝና ዘላቂ መፍትሄዎችን እንዲሁም የአደጋ ዝግጁነትን አስፈላጊነት አጠናክሮታል ብለዋል።

ኒሞ አያይዘውም በጎርፍ መቋቋምና ዘላቂ መፍትሄዎች፣ እንዲሁም የቅድመ ማስጠንቀቂያ ስርዓቶች ሶማሊያ ውስጥ ሕይወት ያድናሉ ሲሉ ገልጸዋል።

ባለስልጣናት፣ ማህበረሰቦችና የሰብአዊ እርዳታ ቡድኖች ወደ 820 ሺ ለሚጠጉ ተጎጂዎች የህይወት አድን እርዳታ አድርገዋል። ይሁን እንጂ ግን የጎርፉ አደጋ በመላ አገሪቱ እየሰፋ በመምጣቱ ፍላጎቶች በፍጥነት እያደጉ መሆናቸው ተመልክተዋል። ትንበያዎች እንደሚያሳዩት በሚቀጥሉት ሳምንታት ከባዱ ዝናብ የሚቀጥል ሲሆን፣ በተለይም በቆላማው የሸበሌና ጁባ የተፋሰስ አካባቢዎች የጎርፍ አደጋን ያስከትላል።

የሶማሊያ አደጋ አስተዳደር ኤጀንሲ ኮሚሽነር መሐመድ ሞአሊም የኤልኒኖ ዝናብ እና የጎርፍ አደጋ በሺዎች የሚቆጠሩ ቤተሰቦችን ለችግር ዳርጓቸዋል በማለት የተናገሩ ሲሆን አሁን ቅድሚያ የሚሰጠው ጉዳይ በአደጋ መውጫ ተው የቀሩ ቤተሰቦችን ማዳንና ለተጎጂዎች አፋጣኝ የሰብአዊ እርዳታ መስጠት ነው ሲሉ አክለዋል። ጥፋቱ የደረሰው በሚሊዮኖች የሚቆጠሩ ሶማሊያውያን ረሃብንና የተመጣጠነ ምግብ እጦትን በመዋጋት ላይ እያሉ ነው።

ከአምስት ዓመት በታች የሆኑ 1.5 ሚሊዮን ሕፃናት እንደ አውሮፓ አቆጣጠር በነሐሴ 2023 እና በሐምሌ 2024 መካከል ለከፍተኛ የምግብ እጥረት መጋለጣቸው ተጠቅሷል። የአውሮፓውያኑ ዓመት ሊጠናቀቅ አንድ ወር ቢቀረውም አሁንም ገና ብዙ ፍላጎቶች አሉ።

የ7.6 ሚሊዮን ሰዎች ቅድሚያ ፍላጎቶችን ለማሟላት እንደ ኤሮፓ አቆጣጠር በ2023 የነበረው የሰብአዊ ምላሽ እቅድ ከ2.6 ቢሊየን ዶላር በላይ የሚሻ ቢሆንም የተገኘው የገንዘብ ድጋፍ ግን 42 በመቶ ብቻ ነው። የሰብአዊነት በጎ አድራጊዎች ተጨማሪ ድጋፍ ካላገኙ በስተቀር ወቅታዊና አዲስ ፍላጎቶችን ማሟላት እንደማይችሉም የተባበሩት መንግሥታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ አስታውቋል።

Yeah.

ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ የቻይና ኮሚኒስት የተሳሳቱ መረጃዎችን ለማሰራጨት የሚያደርገውን ጥረት እንደ አውሮፓውያን አቆጣጠር በሚቀጥለው 2024 ዓ ም ዩናይትድ ስቴትስ ውስጥ ከሚካሄዱት ምርጫዎች አስቀድሞ እያጠናከረው መሄዱ እንደማይቀር የዩናይትድ ስቴትስ ምክር ቤት አባላት አስጠነቀቁ። የአሜሪካ ድምጽ የዩናይትድ ስቴትስ ምክር ቤት ዘጋቢ ካትሪን ጂፕሰን ባደረሰችን ዘገባ እንዳለችው

የምክር ቤቱ አባላትን በይበልጥ ያሳሰባቸው ያለው ግዙፉ የማህበራዊ መገናኛ መድረክ ቲክቶክ ነው። ቆንጅታዬ ታቀርበዋለች። የዩናይትድ ስቴትስና የቻይና ፉክክር ዋና ግንባር የግለሰቦች የእጅ ስልክ እንደሚሆን ነው የምክር ቤት አባላቱ ትናንት ሐሙስ ያስጠነቀቁት። የተወካዮች ምክር ቤቱ የቻይና ጉዳይ ልዩ ኮሚቴ ሊቀመንበር ማይክ ጋላገር እንዲህ ብለዋል።

እስከ ዛሬ ባልታየ መልኩ ከሁሉም የሚብሰው ተጽዕኖ የማሳደር እንቅስቃሴ የሚያካሂደው ቲክቶክ ነው። የቻይና ኮሚኒስት ፓርቲ የሚቆጣጠረውን ቲክቶክን አሜሪካ ውስጥ ዋናው የዜና ማሰራጫ እንዲሆን መፍቀድ ከባድ ስህተት ይሆናል። ቲክቶክን ጨምሮ በማህበራዊ መገናኛዎች የሚካሄደው የሐሰት መረጃ ስርጭት በቅርብ ጊዜ ውስጥ ከቁጥጥር ውጪ ሊሆን እንደሚችል አስጠንቅቀዋል። ዲሞክራቱ የህዝብ ተወካይ ራጃ ክሪሽናሞርቲ እንዲህ ብለዋል።

የተሳሳተ መረጃ ለማሰራጨት የዶናልድ ትራምፕን ፊት አስመስሎ የተሰራው ምስል ሁላችንንም ወደፊት ምን እንደሚጠብቀን ያሳየናል። ቴክኖሎጂው እየተሻሻለ በሄደ ቁጥር የሰውን ገጽ በማያጠራጥር መልኩ አስመስሎ በማህበራዊ መገናኛ የመናኘቱም ጥበብ እያደገ ነው የሚሄደው።

ምክር ቤት አባላቱንና የጉዳዩን አዋቂ ባለሙያዎች በተለይ ያሰጋቸው ደግሞ የቲክቶክ እንቅስቃሴ ነው። በአውስትሬሊያ የስትራቴጂያዊ ፖሊሲ ተቋም አንጋፋ አባል የሆኑት ጃን ጋርኖስ ያስረዱ።

ቲክቶክ በይበልጥ የረቀቀ የአሰራር አቅም ያለው በመሆኑ በጽንሰ ሐሳብ ደረጃም ቢሆን የተለያዩ የዓለም አካባቢዎችና የሕብረተሰብ ክፍሎችን ኢላማ ያደረጉ መልእክቶችን በደንብ ለይቶ ማሰራጨት ይችላል። አልጎሪዝሙን ወይም ለእንቅስቃሴዎቹ የሚጠቀምባቸውን የመረጃ ስብስቦችም ማንም አያገኛቸውም፤ ምክንያቱም ያለው ቻይና ውስጥ ነው። የቻይና መንግስት ያ መረጃ ለሌላ አካል እንዲሸጥ አይፈቅድም።

እንደ አንድ የጉዳዩ ተንታኝ አገላለጽም የቻይና የንግድ ዘርፍ አሰራር የማህበራዊ ሚዲያ ባለቤቶች ላይ ችግር መፍጠሩ የማይቀር ነው። የፍሪደም ሃውስ ባልደረባዋ እያኩይ ዋን ያስረዳሉ።

በተለይ መስክ ቻይና ውስጥ መጠነ ሰፊ የንግድ ጥቅም ያለው እንደመሆኑ ከቤጂንግ ለሚሰነዘር ጫና ሊጋለጥ ይችል ይሆናል። የቻይና ኮሚኒስት ፓርቲ ደግሞ ቻይና የተሰማሩ የውጭ የንግድ ኩባንያዎችን ያላቸውን የስራ ፈቃድ እጃቸውን ጠምዝዞ የፓርቲውን መመሪያ እንዲከተሉ ማድረግ በጣም ያውቅበታል።

ለብዙ አሜሪካውያን በተለይም ለወጣቶቹ ቲክቶክ ከጊዜ ወደ ጊዜ ዋናው የዜና ምንጫቸው እየሆነ መሄዱን የጉዳዩ አዋቂዎች ለምክር ቤት አባላቱ አሳውቀዋቸዋል።

Enact regulations that require transparency from all social media platforms. የማህበራዊ መገናኛ ተቋማት ስራቸውን በግልጽነት እንዲሰሩ የሚያስገድዱ ደንቦች ማውጣት ያስፈልጋል። የሚያሰራጯቸውን መረጃዎች ይዘት፣ የአሰራርና ቁጥጥር ፖሊሲዎቻቸውን ማሳወቅ አለባቸው። በመንግስት ጥያቄ የሚያነሷቸውን፣ የሚያዳፍኗቸውን ወይም ሆነ ብለው የሚያስተዋውቋቸውን የመረጃ ይዘቶች መግለጽ ይኖርባቸዋል።

በሌላ በኩል ትናንት ሐሙስ፣ በምዕራባዊ የዩናይትድ ስቴትስ ክፍለ ግዛት በሞንታና ያስቻሉት የፌዴራል ፍርድ ቤት ዳኛ የክፍለ ግዛቲቱ አስተዳደር በቲክቶክ ላይ ያጸናውንና በሀገሪቱ የመጀመሪያ የሆነውን እገዳ ኢ ህገ መንግስታዊ ነው በማለት ስራ ላይ እንዳይውል የሚከለክል ውሳኔ አስተላልፈዋል። በመጪው እሁድ የመስታወት መሰናዷችን

በትላንት ትዝታዎቹና ዛሬም በታዋቂ መድረክ ፈርጦቹ ተገልጧል። የአዲስ አበባ ዩኒቨርሲቲ ባህል ማዕከል ከግማሽ ክፍለ ዘመን በተሻገረ ዕድሜው ጉምቱ ባለሙያዎች የጥበብ መክኔታቸውን ያሟሹት በዚህ ቤት ነው። ይህንንና ሌሎች ወቅታዊ ማህበራዊና ኢኮኖሚያዊ ዘገባዎችን አካቶ እሁድ ከምሽቱ ሶስት ሰዓት ላይ ይጠብቃቸዋል የአሜሪካ ድምፅ ራዲዮ።

የአርብ ምሽት ዝግጅታችን ይቀጥላል። ወደ ተከታዩ ዘገባ ነው የምናልፈው። ዛሬ በዱባይ በተጀመረው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ላይ ተሳታፊ ከሆኑ ተቋማት መካከል አንዷ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ናት። ቤተ ክርስቲያነቱ በብዙ ሺህ ሄክታር በሚገመት የኢትዮጵያ መሬት እርቃኑን እንዳይቀር በማድረጓ እውቅና ተሰጥቷታል። የዚህን ሽልማት ፋይዳ በተመለከተ ሀብታሙ ስዩም አቶ ተዋናይ ሰይፈ ስላሴን በቤተ ክርስቲያኒቱ የልማትና

ምስጋናዊ ተራድኦ ኮሚሽን የሰላም ጥብቅና ስነ ምግባር መመሪያ ኃላፊን አነጋግሯቸዋል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የደን ሽፋን በኢትዮጵያ ውስጥ በማንኛውም ቦታ ቢካሄድ፣ በተለይ በሰሜን የሀገሪቷ ክፍል ላይ ቢካሄድ አንድ ቤተክርስቲያን ስትመለከት አጸዷ የታወቀ ነው። በዘመናት የተጠበቀበት የራሱ የሆነ ምክንያት አለው። የራሱ የሆነ ምክንያት ሲባል ዝም ብሎ በጥበቃ ወይም በኃይል የተጠበቀ አይደለም። ባላት አስተምሮ

አስተምሮ ሲባል ስለ መለኮታዊ አስተምሮ ማለት ነው። እንግዲህ በመጽሐፍ ቅዱስ እንደምንመለከተው ከሰላሳ ጊዜ በላይ የተለያዩ የፎረስት ወይም የደን ስፒሽሶች ተገልጸዋል። በተለያየ ጊዜ ላይ ከበለስ ጀምሮ ማለት ነው እንግዲህ አምስት መቶ አምሳ ሁለት ጊዜ በመጽሐፍ ቅዱስ ደን የሚለው እጽዋት የሚለው እንዲሁም የተለያየ ከእጽዋት ጋር የተያያዘ ስያሜዎች

እንደተሰየሙ እንመለከታለን። ስማቸው እንዳለ ቤተ ክርስቲያን ለምንድን ነው ደህንን የምትመለከተው በተለየ መንገድ የምትመለከተው ብለን ስንመለከት ብዙ ምክንያቶች አሉ፣ ሪሰርቾች ምርምሮች አሉ። አንደኛውን ስንመለከት ለምሳሌ ከሰባቱ ሚስጥራተ ቤተ ክርስቲያን ሶስቱ የሚከናወኑት በምንድን ነው? በወይራ ዘይት ነው። ሚስጥረ ቀንዲል ብትመለከት ሚስጥረ ክህነትን ብትመለከት እነዚህ የሚከናወኑት በወይራ ዘይት ነው። ወይራን ከመንካት ይልቅ ለእነዚህ ሚስጥራት መጠበቂያ ብታደርገው

የበለጠ ትመርጣለች ቤተክርስቲያን። ስለዚህ በእነዚህ አስተምሮቶች ለብዙ ዘመናት አቆይተዋለች። ያቆየችው አሁን ቤተክርስቲያን ስንመለከት ካላት ቤተክርስቲያኖች ውስጥ ሰላሳ አንድ ሺህ በላይ የሚሆኑት ከአንድ ሄክታር እስከ አራት ሺህ ሄክታር የሚሆን ከቨሬጅ አላቸው። በአቨሬጅ በሪሰርች ቢሰራ ብዙ ምንምብሮች ያስፈልጋቸዋል። ቢሰራ አራት መቶ ሺህ ሄክታር በላይ የሚሆኑ ደኖችን ይዛል። ይዛ ይቆይታለች ቤተክርስቲያን።

በአሁኑ ጊዜ እነዚህ የደን ሀብቶቿ ተጠብቀው እንዲቆዩ ለቀጣይ ትውልድ መድህንም የሆኑ ዘንድ እየዘረጋቻቸው የተለያዩ መርሃ ግብሮች እንዳሉ እንሰማለን። ስለ እነዚህ እስቲ ጥቂት ይበሉ። እንግዲህ አሁን በተለያዩ ጊዜ በሕዝብ ብዛት ምክንያት በደረሰበት የአንዳንድ ቦታዎች ላይ ሆት ስፖት ኤሪያ እንላቸዋለን፣ ለባዮዳይቨርሲቲ ወይም ለስነ ምህዳሩ እነዚህ በሕዝብ ብዛት ምክንያት ሰዎች እየገቡ ያንን ኢንክሮች የሚያደርጉበት ወይንም ደንን የሚቆርጡበት ስጋቶችን

ለማቃለል የተለያዩ ፕሮግራሞች በፕሮጀክቶች ተነድፈው ስራዎችን እየሰራን እንገኛለን። እነዚህ የምንሰራቸው ስራዎች አንደኛ ከአስጊነታቸው አንጻር ይህንን ነገሮች መታደግ ስለሚገባን ያደረግናቸው ለምሳሌ፣ በጎን በኩል ከአካባቢውን ሰው በማካተት የገቢ ማስገኛ ስራዎች እንዲያገኙ ገቢ ማስገኛ ሲያደርጉ፣ ለምሳሌ በፎረስትሪ ነንቲምበር ፎረስት ፕሮዳክትስ ይባላሉ። ለምሳሌ በንብ ማነብ እንዲተዳደሩ ማድረግ

በጎን በኩል ደግሞ ኤክስቴንሲቭ አግሪካልቸር ወይም ወደ ጎን የማስፋት ግብርና ከመጠቀም ኢንቴንሲቭ አግሪካልቸር እንዲጠቀሙ ማድረግ። ለምሳሌ በአንድ መሬት ላይ በተወሰነ መሬት ላይ ከደኑ ጎን ያለ መሬት ላይ በዓመት ሁለቴ የሚያመርት ከሆነ ወደ ደኑ የመግባት እድሉ እየቀነሰ ይሆናል እና በዓመት ሁለቴ ቴክኖሎጂዎችን በማምጣት ምርጥ ዘር በማቅረብ ግብዓቶችን በማቅረብ መስኖ በማቅረብ እነዚህን ቴክኖሎጂዎች በማቅረብ በዓመት ሁለቴ ሶስቴ እንዲያመርቱ የማድረግ

ነገር በፎረስቱ ዙሪያ ላይ የማድረግ ነገሮች ሁለተኛ ሶስተኛ፣ ደግሞ ሌሎቹ ደግሞ ምንድነው ኦልተርኔት ኢነርጂ ወይንም አማራጭ የኃይሎችን ኢነርጂዎችን ማጎደ ቆጣቢ ሊሆን ይችላል። ወይንም የሶላር ወይም በሶላር የሚሰሩ የተለያዩ ተግባር ያላቸውን ስራዎች ሊሆን ይችላሉ። እነዚህን ነገሮች በማድረግ ደኑን የመታደግ ስራ እየሰራንም ወደፊትም እየሰራን እንገኛለን ማለት ነው። ይሄ የቤተክርስቲያኗ ሰፊ አበርክቶት በዓለም አቀፍ ደረጃ እውቅና እያገኘ ይገኛል።

በቅርቡ አክታሊያንስ ከተባለ ተቋም ሽልማት እንደተበረከተላት ሰምተናል። ይህ ሽልማት ያለው ፋይዳ ምንድን ነው? ዓለም አቀፍ እይታንና ዓለም አቀፍ አድናቆትን ማግኘትስ በተጀመሩ ስራዎች ላይ የሚኖረው አዎንታዊ ሚና፣ አወንታዊ ፋይዳ ምንድን ነው? ቤተክርስቲያኗ ወይም ሀገራችን በተለያዩ ያላት ኢንዲጂነስ ወይም ቴዎሎጂካል ወይንም ስነ መልኮታዊ አስተምሮ ዓለም ከሚያወራው በተለየ ሁኔታ

እንደዚህ አቆይታ የሚያስደንቅ ነገር እየሰራች ትገኛለች። ከዚህ ለሴንቸሪ ያቆየችው ነው፣ ለብዙ ዘመናት ያቆየችው ነው። ይህንን ነገር ግን እኛ ከአያቶቻችን አቆይተን ለማቆየት ይህንን ነገር ደግሞ እነሱ የሰሩትን እንደዚህ አቆይተውልናል ብለን ስንናገር ሰዎች ይደነቃሉ። ከዚህ በተጨማሪ ደግሞ እነዚህን ነገሮች ደግሞ አሁን ካለው ሁኔታ ነባራዊ ሁኔታ ጋር የህዝብ ብዛት መብዛት

እንደገና ነገሩን ደግሞ ባላት አስተምሮ የማቆየት የበለጠ የማቆየት ብዙ ሴንቸር የማቆየት ነገርን እንዲሰራ ማድረግ የምንሰራውን ፕሮግራም አሸናፊ እንድንሆን አድርጎናል። ይህ እንግዲህ ወላጆቻችን በሰሩት አያቶቻችን በሰሩት እኛ ደግሞ ባለው ነገር ባዮዳይቨርሲቲ ተጠብቆ እንዲቆይ የማድረግ ያቀረብነው ስትራቴጂ ነው። አንደኛ እንዲሆን ያደረገው ይሄ ነገር እንግዲህ በዓለም እንግዲህ ገጽታን ከመገንባት አኳያ፣ ሁለተኛ አሁን በቅርብ እንግዲህ በኢትዮጵያ በደን ልማት መምሪያ

ላይ ያለ ለምሳሌ የካርበን ትሬድ ወይም የካርበን ሽያጭ አሁን ተጠቃሚ መሆን ይቻላል። አሁን እንግዲህ መመሪያው ወይም ዳይሬክቲቮቹ እየተጠኑ ይገኛሉ። ከሁለት ሳምንት በፊት ስብሰባ ምንም አዲስ አበባ አድርገን ነበር። መመሪያዎች እንደዚህ የተጠኑ ነው። በዛም ሀገራችንም ተጠቃሚ የምትሆንበት ይሄ እውቅና ካላት ቤተክርስቲያኗም ተጠቃሚ የመሆን ነገር እነዚህ አይነት ነገሮች እንደገና ደግሞ ከቱሪዝም አንጻር በዓለም በዩኔስኮ እንዲመዘገብ የማድረግ

እንግዲህ እነዚህ መንገዶች ያስፈልጉታል። እነዚህ መንገዶች ለማድረግ ይሄ ሽልማት ይሄ እውቅና ጥቅም አለው ብዬ አስባለሁ፣ እንደኔ አስተሳሰብ። እርስዎ የሚገኙት ዱባይ ነው። ዱባይ ደግሞ በዚህ ሳምንት ዓለም አቀፉን የአየር ለውጥ ጉባኤን እያስተናገደች ትገኛለች። በተባበሩት መንግስታት ድርጅት የበላይነት የተዘጋጀ ጉባኤ ነው። መድረኩን የእናንተን ስራ ለማስተዋወቅ በምን መንገድ እየተጠቀማችሁበት ነው? እንግዲህ የኛ ድርሻ በዚህ በ

ኮፕ 28 ስብሰባ ላይ ወይም ኢቨንት ላይ ምንድን ነው፣ የተለያዩ ሳይድ ኢቨንቶች አሉ። ሳይድ ኢቨንቶች እንግዲህ የኢትዮጵያ የተለያዩ ቦታዎች፣ የተለያዩ ስብሰባዎች አሉ፣ የተለያዩ ድርጊቶች አሉ፣ የተለያዩ ኢቨንቶች አሉ። እንግዲህ የኛ የእምነት ተቋማት በአክታሊያንስ እንደዚሁ አለ፣ በወርልድ ካውንስል ኦፍ ቸርችስ እንደዚሁ የተለያዩ የእምነት ተቋማት በአንድ ላይ ሆነው የሚያዘጋጁት አሁን ዛሬ ታላኖዋ የሚባል ዝግጅት ነበር። ይሄ ማለት

የእምነት ተቋማት አንድ ላይ ሆነው ምን ማድረግ አለባቸው? በእርግጥ የተለያዩ ዲክላሬሽኖች ዓለም ያወጣል። እውነት ለመናገር ፓሪስ አግሪመንት የሚባላለ ክዮቶ፣ የተለያዩ አግሪመንቶች አሉ። ግን የእምነትን ያህል የሚያሳምን ነገር የለም። ስለ ደኑ የምናደርገውን ነገር እነዚህ የተሸለምንበትን ነገር ኦልተርኔት ኢነርጂ፣ ኢንተንሲቭ አግሪካልቸር ምናምን የሚሉትን ነገሮች እነ ሳይንቲፊክም ደግሞ እንደዚሁ እናቀርባለን። እነዚሁ እነዚህ ነገሮች እየጎሉ ይመጣሉ። በተለያዩ በተለያዩ በቡድን

ውይይቶች የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በሚሊዮኖች የሚቆጠሩ ተከታዮች አሏት በተለያዩ መስኮች የዘረጋቻቸው መርሃ ግብሮች አሉ ይሄ ከአካባቢ ጥበቃ ከደን ልማት ጋራ የጀመረቻቸውን ስራዎች ለማጠናከር ለማስፋፋት በአመታት ውስጥ የያዘቻቸው እቅዶች አሉ ወይ የኢትዮጵያ ኦርቶዶክስ ልማትና ክርስቲያናዊ ተራድኦ ኮሚሽን የሚባል አለ እኔ እዛ ውስጥ ነው የምሰራው እና ያ አንድ ትልቅ ተቋም አለ እዛ ውስጥ አንድ የልማት መምሪያ የሚባል መምሪያ አለ

እዛ ውስጥ ትልልቅ ስራዎች ይሰራሉ። የተለያየ የሁማኒቴሪያን፣ የክላይሜት የተለያዩ ስራዎች ይሰራሉ። ከነዚህ ውስጥ አንደኛው የሚሰራው የደን ልማት ፕሮግራም የሚባል ስራ አለ። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደን ልማት የሚባል ስራ አለ። ከስድስት መቶ ሚሊዮን ብር በላይ ተመድቦ የግሪን ሌጋሲ ለምሳሌ በአመት ከአስር ሚሊዮን ችግርኛ ያላነሰ ተከላዎች ይከናወናሉ። እነሱን መንከባከብ ስራዎች ይኖራሉ። ሁለተኛ ቴክኖሎጂዎችን ማስፋፋት

ለምሳሌ ደን መቆረጥ የማያስፈልጋቸውን የገቢ ምንጮች ነን ቲምበር ፎረስ ፕሮዳክትስን እንደ ንብ ማነብ የመሳሰሉ ስራዎችን እንዲያገኙ አካባቢው ሰው ተጠቃሚ እንዲሆኑ ለማስተንፈስ፣ ኢንቴንሲቭ አግሪካልቸር፣ ምርጥ ዘር ቴክኖሎጂዎችን፣ ሶላር ኢነርጂ በመጠቀም እነዚህን ችግሮች የማስተንፈስ ነገሮች፣ እንደዚሁ ደግሞ አዌርነስ ወይንም የህዝብን ማንቃት እንደዚህ አይነት እውቀት እንዲኖሩ የማድረግ ደንን ያነበሩ ደኖችን መጠበቅ የመሳሰሉ ድርጊቶችን

የመስራት እቅዶች አሉን። በዋናነትም እየሰራናቸው ናቸው እንገኛለን። እጅግ በጣም አመሰግናለው። አቶ ተዋናይ ሰይፈ ስላሴ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከአካባቢ ጥበቃ ጋር በተለይ ደግሞ ከደን ልማት ጋር እያደረገቻቸው ስላሉ እንቅስቃሴዎች ጠቅለል ያለ ሀሳብ ስላጋሩን

በአዲስ አበባ ከተማ በጉለሌ ክፍለ ከተማ የሚገኘው የሼህ ኦጆሌ አልሐሰን መኖሪያ የነበረው ግዙፍ ህንጻ ለውድመት ከተጋለጡ ከኢትዮጵያ ብሔራዊ ቅርሶች መካከል አንዱ ነው። በዚህ ጉዳይ ላይ መለስካቸው መሀ ያቀናበረው አንድ ዝግጅት ተከታዩ ነው። የሼህ ኦጆሌ ቤተ መንግስት የሚገኝበት የአዲስ አበባ ከተማ አንድ ክፍል ዛሬም በስማቸው ይጠራል ሸጎሌ ሰፈር እየተባለ። ለመሆኑ ሼህ ኦጀሌ አልሐሰን ማን ናቸው? ስለ ሼህ ኦጀሌ ዝርዝር ታሪክ

በዚህ ዝግጅት አናቀርብም። ይሁንና በአሁኑ አጠራሩ ቤንሻንጉል ጉሙዝ ክልል በሚባለው የኢትዮጵያ ክፍል ገዢ እንደነበሩ በአርበኝነታቸው ጭምር የታወቁ ስለመሆናቸው ሳናስታውስ ማለፍ አይቻልም።

የልጃቸው ልጅ አቶ አብዱራህማን አልሀኪም አልሐሰን ስለ አያታቸው ማንነት የሚናገሩት በማስረጃ አስደግፈው ነው። ውጀሌ ምንድን ነው? አንደኛው ከሳቸው አይደለም የሚጀምረው። ከኢትዮጵያ ጋር ያላቸው የኢትዮጵያዊነት ጉዳይ ከአባታቸው ይጀምራል። አልሐሰን አልሐሰን ማለት እዛው የቢንሻንጉል እንግዲህ፣ ሱዳን ቦርደር የሚያደግ ኤሪያ ነው እንደምታውቀው። በዛ ላይ ደርቦች ጋራ ከፍተኛ ውጊያ ያደረጉ ሰው ናቸው አባታቸው

ድርብሾች ጋር ከፍተኛ ውጊያ አድርገው ድርብሾች መጨረሻ ላይ ደግሞ ይዘዋቸው አዎ፣ ሱዳንን ወስደው ሱዳን ሀገር ተገድለው እዛ የተቀበሩ ናቸው። የሚወራው ብዙውን ጊዜ የሚገለጸው የአፄ ዮሐንስ ነው፣ ግን እንደዚህ ደግሞ የማይገለጹ ታሪኮች አሉ። ላይ አባታቸውን ያጡት በድርብሾች ነው አንደኛ

እና እሳቸው አርበኛ ናቸው። በአባታቸው ምክንያት ተነስተው ወጣትነታቸው ጀምሮ አርበኝነት ያለፉ ናቸው። ከደርቡሾች ጋር ሲዋጉ ሲሉ ከዛም አልፈው እንግዲህ እስከ ጣሊያን እስከምዚህ እስከምታየው ድረስ ማለት ነው። ከዛ ጋር ተያይዘ ስትመጣ ደግሞ ወደዚህ ስትመጣ ከአጼ ምኒልክ እስከ አጼ ኃይለ ሥላሴ ጊዜ ድረስ እሳቸው ረጅም እድሜ አግኝተዋል። ፈጣሪ ሰጥቷቸውና ቅድም ፎቶም ላይ እንዳየው ይህን ሁሉ እድሜ ይኖረዋል። ሲኖሩ ግን ከነገስታቱ ጋር ሁሉ በመግባባት ነው የሰሩት። ሀገራዊ ጉዳዮች ላይ በመተባበር

ሼህ ኦጀሌ አላሰን በመጨረሻ ሕይወታቸውን ያጡትም በኢጣሊያ ፋሽስት ወረራ ዓመታት ነበረ። በጣልያኖች በተተኮሰባቸው ጥይት ቆስለው በመጨረሻም በመድኃኒት መገደላቸውን አቶ አብዱራህማን ያስረዳሉ። በአዲስ አበባ ከተማ አስተዳደር ባህል ኪነ ጥበብና ቱሪዝም ቢሮ የቅርስ ጥበቃና እንክብካቤ ዲሬክተር አቶ ደጀኔ ወለጨርቆስ ቢሮአቸው የሼህ ኦጀሌን ቤተ መንግሥት በቅርስነት እንደሚያውቀው አረጋግጠዋል። ዕውቅና ሲሰጥም ከሚታዩ መስፈርቶች ጥቂቶችን

አውስተዋል። አንድ ቅርስ ሲመዘገብ እዚህ ከተማ ላይ የሚታዩ መሰረታዊ ወደ አምስት የሚሆኑ ነጥቦች አሉ። ከዛ ውስጥ አንዱ ግን ሼህ ሆጀሌ ቅርስ ቤት ታሪካዊ ቅርስ ቤት ስናወራ የምንነጋገረውና ና መነሳትም ይህንን ጣቢያ የሚያዳምጥም ሰው ማወቅ ያለበት የመጀመሪያው ትልቅ ሚዛን የሚደፋው ነገር የባለቤቱ ታሪክ ነው። ከዛ ቀጥሎ እንደ ሌሎቹ እንደ ማንኛውም ህንፃዎች ስነ ህንፃዎች ሳይሆን

ለየት ተባለ ሁኔታ ከተማ ውስጥ ካሉ የተለያየ አርክቴክቸራል ሌጋሲ የሚታይባቸው ህንጻ ነው። የጉለሌው የሼህ ኦጀሌ ቤተ መንግሥት በአዲስ አበባ ከተማ ውስጥ በቅርስነት ከተያዙ 354 ህንጻዎች አንዱ ነው። በ 2006 ዓ ም ቅርሶችን በብሔራዊና በክልል ቅርስነት ስለመመደብ የወጣ አዋጅ በሚደነግገው አንድ ክፍል በኢትዮጵያ ህዝቦች ታሪክ ውስጥ ላቅ ያለ ድርሻ ካለው ግለሰብ

ቡድን ወይንም ተቋም የተያያዘ ቅርስ በብሔራዊ ቅርስነት እንደሚመዘገብ ይጠቁማል። ይሁንና እነዚህን ቅርሶች በባለቤትነት ይዞ ለማልማት ብዙ የሕግ ማዕቀፍ ጉድለቶች እንዳሉ አቶ ደጀኔ ይናገራሉ። የቤት ባለቤትነት መብት በብዙ አካላት እጅ ነው ያለው። ከሦስት ባላነሱ ማለት ነው። ለምሳሌ በፌዴራል ቤቶች ኮርፖሬሽን አለ፣ በተለያዩ የመንግስት ተቋማት አለ፣ በግለሰቦች አለ

በጣም ትንሽ የተወሰኑት ደግሞ በእኛ። ስለዚህ አንዱ ትልቁም ችግር የባለቤትነት ጉዳይ ነው። ምክንያቱም የኢኮኖሚክ ኢንተረስት እዛ ጋር አለ። እኛ ልናደረግ የምንችለው ምንድን ነው? ቅርሱ ቅርስ ሆኖ መያዝና የከተማዋ ማስተር ፕላን ውስጥ እንዲገባ መንግስት በሚያደርገው የልማት እንቅስቃሴ ያንን ኮንሲደር እንዲያደርግ፣ ከዛ በኋላ ደግሞ የሚመለከታቸው አካላት ጥገና ካስፈለገው እንዲጠግኑ

የሚፈለጉ የተለያዩ መደረግ ያለባቸው ከቅርስ ጥበቃና ንክብካቤ ጋር የተያዙ ጉዳዮች ካሉ እነኛ እንዲፈጸሙ የሙያና ሌሎች ቴክኒካል በአስተዳደራዊ ጉዳይ ደግሞ ድጋፍ የሚያስፈልጋቸውን ጉዳዮች ያንን ማድረግ ነው ማለት ነው። ቅርሱ ዛሬ የሚገኝበት አስተዳደራዊ ሁኔታ በጣም የተወሳሰበና የሚደርስበት አካላዊ ጉዳትም እየተባባሰ እንደሄደ አቶ አብዱራህማን ይናገራሉ።

በደርግ ዘመን በትምህርት ቤትነት በጥቅም ላይ ሲውል ምን ያህል ጉዳት እንደደረሰበት ያስታውሳሉ። የዚህ ምልክቱ ዛሬም በጉልህ ይታያል። በዚህ ወቅት አርባ አራት ቤተሰቦች እንዲኖሩበት በመደረጉ ደግሞ ቅርሱን ለባሰ አደጋ አጋልጦት ይታያል። አቶ አብዱራህማን የችግሩ መፍትሄ ከዚህ መጀመር አለበት ይላሉ። ቀዳሚ ስራዎችን ትንሽ የሚመስሉ ግን ያልተሰሩ ስራዎች ዋጋ እያስከፈሉ ያሉት እነሱ ናቸው። ለምሳሌ

አንደኛ ግቢው ቤተ መንግስቱ፣ ሙሉ ግቢውን አውተዋል። የተለያዩ ሰዎች ቀደም እንዳየው ነው የተለያየ ቤት ሰርቶበት በቆርቆሮ በላስቲክ የተለያየ ነገር ሳጠራም ተደርጎ ተወሮ ነው ያለው። እነዚህን ሰዎች አንደኛ ዳራ ሲይዘህ ግቢውን ማጠር ያስፈልጋል።

ያን የምታደርግበት ምክንያት አለው። አንደኛ ቤት ውስጥ ያሉት ሰዎች ነዋሪዎች፣ አባወራ ቁጥር እየጨመረ ነው የሚመጣው። በፊት ቀበሌ ውስጥ የነበሩት ቀበሌ ያሰፈራቸው ናቸው። ግን በየቀኑ ደግሞ የጊዜው እየመጡ የሚሰፍሩ ሰዎች አሉ። ወረዳ የምትለው ሀይል ላይ ደግሞ የመሬት አስተዳደር ምናምን የምትለው ዝም ብሎ የተለያየ ፈቃድ ይሰጣል። ልናድስ ነው ይባላል። ልናድስ ነው በሚል እንደገና ተጨማሪ ቤት ይሰራል እየተባለ የሀገር እና የመንግስት ዳም ጭምር የሚሆንበት ነው ያለው እና ትልቅ አንዱ ችግር ነው ብዬ የማስበው ቢያንስ መስተዳደሩ ሰዎችን ፌዝ በፌዝ እያወጣ የቀበሌ ቤት መስከ

አለመቻሉ ነው ትልቅ ችግር ይፈጠር ያለው ነው የማስበው። በጉለሌ ክፍለ ከተማ ባህል ኪነ ጥበብና ቱሪዝም ጽሕፈት ቤት በቋሚ ቅርስ ኢንቬንተሪ ባለሙያ አቶ አቤል አጫ ላለፉት ሁለት ዓመታት እነዚህ ነዋሪዎች በቅርስነት ከተያዘው ከዚህ ሕንፃ ወደ ሌላ ስፍራ እንዲዛወሩ ቢወሰንም ውሳኔውን ተግባራዊ ማድረግ እንዳልተቻለ ይናገራሉ። በቅርብ ጊዜም እየተደረገ ነው ስላሉት ሌላ ቅርሱን የመጠገን ሙከራም አቶ አቤል ይናገራሉ።

ለእኛም ለከንቲባ ጽህፈት ቤትም የተጻፈው ደብዳቤ ላይ በዚህ በጥቅምት አስራ ዘጠኝ ማለት ነው። ደብዳቤ ለከንቲባ ጽህፈት ቤትም ለእኛም ቢሮም ለጉለሌ ዋና ስራ አስፈጻሚም ደብዳቤ ተበትኗል። ይህ ምንድን ነው የሚለው የዲዛይንና የእድሳት ጥገናና የእድሳት ውል ጨረሰን ስለሆነ ነዋሪዎቹ በአስቸኳይ እንዲወጡ ነው። ማን ነው ይህን የጻፈው? ይህን የጻፈው የአዲስ አበባ ከተማ ባህል ስነ ጥበብና ቱሪዝም ቢሮ ነው። ይህን ለማስፈጸም ተጠሪዎች አለላችሁ። ትክክል ነው። እኛ ግን የነዋሪዎችን በተመለከተ

የዋና ስራ አስፈጻሚና የወረዳ ላይ ያለው አካላት አክቸዋል። እንደዚህ በቀላሉ ይፈታ አይደለም። ወደ ከአርባ በላይ ነዋሪዎች አሉት። አሁን እለት እለት የቁጥሩ የጨመረ ስነ ትክክለኛ ቁጥር የቁጥሩ የለኝ ግን ሰዎቹ ከሰላሳ አምስት በላይ እንዳሉ ነው ያለን መረጃ ማለት ነው። ስለዚህ ይህን ማህበረሰብ ቤት ግዴታ ማስወጣት አለብን እና ለማድረግ ይህን ያህል ጊዜ ለመፈጃ ነው እንግዲህ ጥያቄው ኦኬ እንትኑ እየፈጀው የአንደኛ በግልጽ ለመውራት የትኩረት ማነስ ነው።

ምንም ይሄ የሚካሄድ እንትን አይደለም። የነዋሪዎቹ ቤት ሰጥቶ ተለዋጭ ቤት ሰጥቶ ቤቱን ለጥገና እና ለእድሳት ዝግጁ ለማድረግ እነያ ይ የትኩረት ማለት ይመስለኛል። ከዛ በኋላ ብዙ ፕሮጀክቶች የተከናወኑ ስላሉ ቅድሚያ ለዚህ መሰረት ነበረበት። የእኛም ጥያቄ ይሄ ነው። ለምን የሚልክ እንደ እናንተ እኛም ሌሎችን የቢሮውም ዋና ስራ ሰጣሚን እየጠየቀ ነው ያለ ነው። ለምን ትኩረት አይሰጥም ነው የእኛ ጥያቄም ስለሆነ የትኩረት ማለት ነው።

ዞሮ ዞሮ የተከታተለን ነው። ምናልባት በዚህ ዓመት ከከንቲባ ጽሕፈት ቤት ጀምሮ የቅርጅት ስራዎች ካሉ በጋራ የሚናበቡ ከሆነ ይፈጣል የሚል እምነት አለኝ ማለት ነው። ቅርስን በመጠበቅ በማልማት በመንከባከብ፣ እንዲሁም ባለቤትነትን በተመለከተ ከነጉድለታቸውም ቢሆን አገሪቱ ሕጎች ደንቦችና መመሪያዎች አሏት። ይህን ከፍተኛ ሀገራዊ የቅርስ እሴት አለው የተባለውን የሼህ ኦጀሌ አልሐሰንን መኖሪያ ቤት ማን ቢያስተዳድረው ይሻላል?

የባለቤቱ የልጅ ልጅ አቶ አብዱራህማን አልሐኪም አራሰን ሀሳብ አላቸው። ይሄ ታሪክ የተለያየ ስቴክሆልደሮችን የሚያካተት ነው። እንዳጠቃላይ እንደ ሀገር ስናየው እንደ ሀገር ነው፣ እውነት ነው። ከዛም ግን ወጣ ብለስታየው ዋነኛ የቤንሻንጉል ህዝብ ከዛ ከዳር ሀገር መሀል ሀገር ጋር የነበረውን ቁርኝት ሲፈጥር የሰራው ታሪካዊ ቦታ ነው ይሄ።

ቢያንስ እኔ በቤንሻንጉል ባህል ማዕከልነት ቢቀጥል ጥሩ ነው ነው አስበው። ለምን ሂስትሪ ነው፣ እና ሂስትሪውን የነበረውን ማስቀጠል ድሮክ፣ በጥንት ጊዜ ጀምሮ አያት ቅድመ አያቶቻችን እንዲህ ነበር ተሳስረው ሀገርን ሲገነቡ የነበረው። ሙሉን ዝግጅት በዌብሳይታችንና በድረ ገጾቻችን ላይ ታገኙታላችሁ። ዝግጅታችንን በዚሁ አጠናቀቅን። ነገ እንገናኛለን። ሰላም ደናደሩ።